ኢኮኖሚው አለ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ለዶቸቨል እንደተናገሩት የታገዱት ኩባንያዎች አድራሻቸው የማይታወቅ በተከታታይ ማስታወቂያዎች ጥሪ ተደርጎላቸውም ምላሽ ያልሰጡ ናቸው። እንግዲህ መጀመሪያ መቶ ዘጠና ሰባት ኩባንያዎች ከተለዩ በኋላ ኮንትራት ዲፎልት ያደረጉበት ዋና ምክንያት ሊቀርቡ አንደኛ ማስታወቂያ ተለጠፈ። ከዛ ጥቂት ሰዎች ያቀርቡ፣ እንደገና በሁለተኛ ማስታወቂያም ጠየቅን ወደ መቶ ስልሳ አንድ የሚሆኑ ኩባንያዎች አቀረቡ። ከዚህ ሰማንያ አንዱ ኩባንያዎች ደግሞ አንደኛ አድራሻቸውም አይታወቅም ሁለተኛ ደግሞ ከእኛም ጋር ምንም ግንኙነት የሌላቸው መልስም ያልሰጡ ስለሆኑ እንደዚህ ሰማንያ አንድ ኩባንያዎች ከምርት ገበያ የቡና ጊዜ እንዳይፈጽሙ እገዳ አደረግን። እገዳ ያደረግንበት ዋና ምክንያት አንደኛ ቀርበው ያላቸውን ችግር በግልጽ ማሳወቅ ስላለባቸው እነዚህ ኩባንያዎች ያንን ነገር እስኪፈጽሙ ድረስ ከጊዜ እንድታገዱ የተደረገበት ሁኔታ ነው ያለው። ኃላፊው እንደሚሉት እግድ የተጣለባቸው ኩባንያዎች ከኢትዮጵያ ምርት ገበያ ድርጅት ግብይት የሚፈጽሙበት መረጃ በተቋማቸው እጅ ይገኛል። ቡና ላኪዎቹ ስልክ ተደውሉላቸው እንኳ ምላሽ መጥፋቱን ዶክተር አዱኛ ደብላ ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ባስተላለፈው ውሳኔ መሰረት በ81 ቡና ላኪዎች ላይ የተጣለው እግድ ከመጋቢት ስድስት ቀን 2011 ዓ ም ጀምሮ ተግባራዊ ሆኗል። እንግዲህ አንደኛ ኮንትራት በየሶስት ወር ነው የሚታደሰው። ኮንትራት ከገቡ ከሶስት ወር ጊዜ ድረስ ውስጥ የገቡበትን ኮንትራት መላክ አለባቸው ለገዢ ሀገራት። ይሄ ካልተደረገ አንደኛ ገዢ ሀገራት በእኛ ላይ ያላቸውን እምነት እምነታቸውን እንዲሸረሸር ያደርጋል። ከእኛ ቡናን አይገዙም። ምክንያቱም እኛ ኮንትራት ቃላችንን የማንመጠብቅ ከሆነ ወደ ሌሎች ሀገራት ይሄዳሉ። ስለዚህ ትላልቅ ገዢ ኩባንያዎች ምርታቸውን ምርታችንን ከነሱ እንዳንሸጥ የሚሆንበት ሁኔታ ነው ያለው። ሁለተኛ ደግሞ ምንድን ነው ኤክስፖርቱ ላይ ተጽዕኖ አለው። ምክንያቱም መውጣት ያለበት ቡና በህጋዊ መንገድ መውጣት ያለበት ቡና በህጋዊ መንገድ ካልወጣ፣ ያ ቡና ወይ በኮንትሮባንድ ወጥቶ ይሆናል ወይ ደግሞ እዚሁ ሀገር ውስጥ እዚሁ ታጭቆ ሊቀመጥ ይችላል። እና በኤክስፖርት ላይ የራሱን ተጽዕኖ ስላለው እንደ ባለስልጣን መስሪያ ቤት በዚህ ላይ ክትትልና ቁጥጥር ማድረግ ስላለብን ይሄንን አድርገናል ማለት ነው። ስለዚህ ዋና መሰረት ችግሩ ምንድን ነው? አንድ ገዢ ኩባንያዎች እምነታቸውን እኛ ላይ እምነት እንዳይኖራቸው ያደርጋል። ሁለተኛ ደግሞ ኤክስፖርት ኤክስፖርት አፈጻጸማችንን ዝቅተኛ ያደርገዋል ማለት ነው። ሀገራችን ከቡና ኤክስፖርት ማግኘት ያለባትን እንዳታገኝ ያደርጋል ማለት ነው። የኢትዮጵያ የቡና ግብይት በበርካታ ፈተናዎች የተተበተበ ሆኖ ይታያል። የኢትዮጵያ መንግስት ከዚህ ቀደም በዓለም ገበያ ለመሸጥ የገዙትን ቡና ሰውረዋል ያላቸውን ሲያግድ ቆይቷል። በዚሁ አሰራር ኢትዮጵያ ማግኘት የሚገባትን የውጭ ምንዛሪ አሳጥተዋል የተባሉ ነጋዴዎች ክስ ተመስርቶባቸው ታስረውም ያውቃሉ። ለኢትዮጵያ የቡና ግብይት ፈተና የሆነው ግን በአገሪቱ ገበያ የሚታየው ችግር ብቻ አይደለም። ካለፈው መስከረም ጀምሮ የግማሽ ኪሎ ቡና ዋጋ ከአንድ ዶላር በታች ወርዷል። ዓለም አቀፉ የቡና ድርጅት እንደሚለው ከጎርጎሮሳዊው 26 ዓ ም ጀምሮ የቡና ዋጋ እንዲህ ሲያሽቆለቁል የመጀመሪያው ነው። በዓለም የቡና ግብይት ከፍ ያለ ድርሻ ያላቸው የብራዚል እና የቪየትናም ምርት በከፍተኛ መጠን መጨመር ለዋጋው መቀነስ ዋነኛ ገፊ ምክንያት ነው። በ13 ዓመታት ጊዜ ውስጥ እንዲህ አይነት ዋጋ ታይቶ አይታወቅም የሚሉት ዶክተር ዱኛ ደበላ ኬንያን የመሳሰሉ አገሮች በዋጋ መቀነስ ለተፈጠረባቸው ጫና አስተዳደራዊ መፍትሄ ለመውሰድ እርምጃ መጀመራቸውን ገልጸዋል። እንግዲህ የዓለም አቀፍ ቡና ዋጋ ዘንድሮ ላለፉት ከአስራ ሶስት አመት ጊዜ ስታይት የማይታወቅ ደረጃ ነው። ከአንድ ዶላር በታች ወርደው ያለው ወደ ዘጠና አምስት ሳንትም ወደ ዘጠና አንድ ሳንትም የወረደበት ሁኔታ አለ። ያ ማለት ደግሞ ምንድን ነው? አምራች ሀገር ይሄንን በዚህ ደረጃ ቡና ከሸጠ የፕሮዳክሽን ኮስቱንም ከበራ ያደርግለታል ማለት ነው። ስለዚህ በሀገራችን ኢኮኖሚ ላይ በጣም ተጽዕኖ አለው። ቡና ኤክስፖርትም ላይ በጣም ተጽዕኖ አለው። ምክንያቱም ሌሎች ሀገራት እንደነ ኮሎምቢያ ያሉት እንደነ ኬንያ ያሉት የራሳቸውን አስተዳደራዊ እርምጃ እየወሰዱ ነው ያሉት። ምክንያቱም ቡናው በጣም ከተጠበቀው በታች ነው የወረደው ማለት ነው። ስለዚህ በአስራ ሶስት አመት ጊዜ ውስጥ እንደዚህ አይነት ዋጋ መውረድ ታይቶ አይታወቅም እና ይሄ በጣም ከፍተኛ ተጽዕኖ ነው እያደረሰ ያለው። ዋናው ምክንያት ነው። ቡናችንንም በታቀደው ዕቅድ መሰረት ወደ ውጭ እንዳንልክም እያደረገ ያለው አንዱ ነው። ስለዚህ እነዚህ ሪፖርተሮች እንደዚህ አይነት ችግር እንዳለባቸው እናውቃለን፣ ግን በጋራ ተስማምተን አንድ ላይ ማድረግ ያለብንን መውሰድ ያለብንን እርምጃ አንድ ላይ ተነጋግረን እንድንወጥ ለዛ ነው የተፈለጉት። ስለዚህ የቡና ዋጋ መውረድ ዋናው ምክንያት ነው። እንደዛም ሆኖ ግን ኮንትራት አለማክበር ግን ሌላው ችግር ስለሚፈጥር በዚህ ዙሪያ ላይ እንደዚህ አይነት እርምጃ እንድንወስድ ተገደናል ማለት ነው። ኢትዮጵያ በአፍሪካ ከፍተኛዋ የቡና አምራች ብትሆንም ለዓለም ገበያ በምታቀርበው መጠን ግን ከዩጋንዳ ኋላ ትገኛለች። የዓለም የቡና ድርጅት ባለፈው የካቲት ይፋ ባደረገው መረጃ መሰረት በጎርጎሮሳዊው 2018-2019 የመጀመሪያ አራት ወራት ኢትዮጵያ ወደ ውጭ የላከችው የቡና መጠን 1 ሚሊዮን ኩንታል ነበር። ይህ ከቀደመ የአገሪቱ ግብይት አኳያ በ89 በመቶ ገደማ ቅናሽ አሳይቷል። በድርጅቱ ግምት መሠረት በዓመቱ ኢትዮጵያ 75 ሚሊዮን ኩንታል ቡና ታመርታለች። አፍሪካ ለዓለም ገበያ ከምታቀርበው የቡና ምርት ከ25 እስከ 30 በመቶ የሚሆነው የኢትዮጵያ ድርሻ ነው። በዓለም ገበያ ከፍተኛ ተቀባይነት ያለውን የአረቢካ ቡና የኢትዮጵያ ገበሬዎች አምርተው በጀርመን፣ በጣሊያን፣ በሳውዲ አረቢያ በብሪታንያ እና በአሜሪካን ለመሳሰሉ አገራት ለሚገኙ የቡና ሸማቾች ያቀርባሉ። የኢትዮጵያ ቡና አምራቾች ከዓለም አቀፉ ግብይት የሚያገኙት ገቢ ግን ከልፋታቸው እጅግ ያነሰ ከሚገባቸውን በታች በመሆኑ ባለስልጣናቱም ሆነ የዘርፉ ባለሙያዎች ይስማማሉ። ግብይቱን ፍትሐዊ ለማድረግ የተጀመሩ ጥረቶች ግን ፍሬ አላፈሩም። የኢትዮጵያ መንግስት የተራዘመውን የግብይት ሰንሰለት በማሳጠር ኢትዮጵያውያኑ አምራቾች ቡናቸውን ለውጭ ገበያ ማቅረብ የሚያስችላቸውን አሰራር ዘርግቷል። አትሊስ ዘርፈ ብዙ ስራዎችን እየሰራችን ያለችው በተለይ በዚህ በቡና ኤክስፖርት ዙሪያ አንደኛ እና የመጀመሪያው ፖሊሲ ለውጥ ማምጣት ነበረባት። ምክንያቱም ከዚህ በፊት አርሶ አደሩ ቡናውን መሸጥ የሚችለው እዛ ጋር ፋርም ጌቱ ላይ ለመጀመሪያ ደረጃ ቡና የሚሰበስቡ ቡና ገዥዎች አሉ። እነሱ ደግሞ ለቡና ሰፕላይ ይልቃሉ። ሌላ ሰንሰለቱ በጣም ረጅም ነበረ። እና ገበሬው ማግኘት ያለበትን ነገር እንዳያገኝ የሚያደርገው አንድ የሰንሰለቱ የግብይት ሰንሰለቱ መራዘም ነው። ስለዚህ የግብይት ሰንሰለቱን ማሳጠር ዋናው እና የመጀመሪያ እርምጃ ስለነበር በዚህ ዙሪያ ላይ አዲስ ፖሊሲ ተሰርቶ በአዋጅ እና በደንብ ኦልሬዲ ሰርቶ ወጥቷል። ስለዚህ ይሄንን በማድረጋችን አንደኛ ገበሬው አትሊስት ማግኘት ያለበት ነገር በቀጥታ ኤክስፖርት ማድረግ ይችላል ከአስፈላጊ ከሆነ ከላኪዎች ጋር በትስስር ቡናውን መላክ ይችላል፣ ወይ ደግሞ ከአቅራቢዎችም ጋር በመተሳሰር ቡናውን መላክ ይችላል እና ረጅም ሰንሰለት የነበረው እንዲያጥር የተደረገበት ሁኔታ አለ። ያ አትሊስት ገበሬው ማግኘት የሚችለውን ገቢ ማግኘት የሚችልበት ሁኔታ ተፈጥሯል ማለት ነው። ሌላው በዚሁ ሪፎርም ውስጥ አረንጓዴ ቡና ብቻ ከምንልክ ቡና ላይ ሴት በመጨመር የተቆላ የታሸገ ቡና ወደ ውጭ መላክ የምንችልበትንም ስርዓት ዘርግተናል እና እዚህም ላይ አሁን ከተለያዩ ባለድርሻ አካላት ጋር እየሰራን ያለበት ሁኔታ አለ። ወደዚህም ገበያ ከገባን አትሊስት ይሄ የሚዋዥ ቀውን የዓለም ቡና ዋጋ መቋቋም የሚቻልበት ሁኔታ አለ እና እዚህም ላይ ስራ እየተሰራ ነው። ከስልሳ እስከ ሰባ በመቶ የሚሆነው የኢትዮጵያ የቡና ዛፍ ያረጀ መሆኑን ዶክተር አዱኛ ደበላ ይናገራሉ። የአገሪቱ አመታዊ የምርት መጠን በሚቀጥሉት አምስት አመታት ወደ አንድ ነጥብ ስምንት ሚሊዮን ቶን ለማሳደግ አሮጌውን በአዲስ የመቀየር ስራ ተጀምሯል። በዚሁ አሰራር 50 ሺህ ሄክታር ገደማ መሬት ላይ የሚገኝ ቡና በጉንደላ አሊያም በንቅለ ተከላ እንዲነሳ ተደርጓል። የአየር ንብረት ለውጥ የሚጫነውን የአረቢካ የቡና ዝርያ በጥላ ስር ማሳደግ ሌላው የኢትዮጵያ መንግስት ትኩረት ነው። ስለ ቡና ስናወራ አንደኛ ቡናው በአግባቡ መመረት አለበት። ስለኤክስፖርት ቡና ብቻ ማውራቱ ብዙም ወደ የሚያራምድና የሚያዘልቅ ነገር ስላልሆነ አሁን ምንድነ ያደረግን ያለ ነው ከመሰረቱ ቡናን በተለይ የሚሀገር ቡና ከስልሳ እስከ ሰባ ፐርሰንት የሚሆኑ ቡናዎቻችን ያረጁ ቡናዎች ናቸው። ስለዚህ እነዚህ ያረጁ ቡናዎች በማንሳት ወይም በመጎንደል ወይም በአዲስ ተክል በመተካት ምርትና ምርታማነታችንን ማሳደግ አለብን ብለን አግሬሲቭ ሊዘንድ ገባንበት። አንዱ ዋና ስራችን የሆነ ይሄ ነው እና ከሀምሳ ሺህ ሄክታር በላይ ያለው ቡና አሁን በጉንደላ እንድነሳ ወይ ደግሞ በነቅሎ ተከላ እንድነሳ ገናል። ስለዚህ ከስር መሰረቱ ምርትና ምርታማነትን ለማሳደግ እዚህ ጋር መስራት አለብን ብለን ልማቱ ላይ በስፋት እየሰራንበት ያለን አንድ አለ። ሌላው የአየር ንብረት ለውጥ ምክንያት የቡና ምርትን የሚጠንስበት ሁኔታ አለ። ስለዚህ የአየር ንብረት ለውጥን ለመጣጣም አንደኛ ቡናዎቻችንን በጥላ ስር በጥላ ዛፍ ስር መትከል መቻል አለብን። እንደዛ ካለ በተለይ ደግሞ አሁን እኛ ሀገር የሚመረጠው ቡና አረብቃ ቡና ነው። አረብቃ ቡና ደግሞ በተምፕሬቸር በዚህ በክላይቬት ቼንጅ በጣም የሚጠቃ የቡና ዝርያ ስለሆነ ይህንን የአረብቃ ቡና ከሚለዋወጠው ክላይቬት መቀነስ የምችለው ማለት እንዳይጎዳ ማድረግ የምንችለው በጥላሀት ዛፍ ስር በማሳደግ ስለሆነ እዚህ ላይም በስፋቱ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ እነዚህ ሁለቱ ላይ አሁን በዚህ አመት አግሬሲቭሊ እየሰራ ያለን ስላለ አይሆፕ በሚቀጥሉ ሶስት አራት አመታትም እንደዚሁ ቀጥለን ያረ ልዩ ቡናዎቻችንን በማንሳት አዳዲስ ቡና በመትከል አንደኛ በሽታ መቋቋም የሚችሉ ሁለተኛ ደግሞ ይሄ የሚለዋወጠውን የአየር ንብረት መቋቋም የሚችሉ ዝርያዎችንን በመትከል የተለያየ አግሮኖሚክ ፓኬጆች ላይ በተለይ አሁን የአስራ አምስት ዓመት የቡና ስትራቴጂ ቀርጸናል። እዛ ውስጥ ያስቀመጥናቸው ስድስት የሆኑ ፒላሮች አሉ። እነዛ ላይ ግዘውስ ሊ ከሰራት ምርትና ምርታማነትን ማሳደግ እንችላለን። የተሻለ ጥራት ያለው ቡና ማምረት እንችላለን ብለን እናስባለን። አድማጮች፣ የዛሬው ምስራሩ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።